ይህ የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ታህሳስ 26 2016 ዓ ም ዝግጅታችን ጀመረ።

ከሶማሌላንድ ጋር የተደረሰውን የመግባቢያ ስምምነት በተመለከተ ለተሰጡ መግለጫዎችና አስተያየቶች ኢትዮጵያ ምላሽ ሰጠች። በአርባ ምንጭ ዙሪያ ልዩ ልዩ ጥያቄ የሚያቀርቡ ነዋሪዎችና የጸጥታ አካላት መካከል በተከሰተ ግጭት ሰባት ሰዎች መገደላቸውን ነዋሪዎች አስታወቁ።

ሽንኩርት ከ60 ብር ተነስቶ አሁን 120 ገብቶ ማውረድ አቅቶ እስካሁን ቆይተናል። አሁን እንግዲህ አመት በዓል 150 ብሉም ሰው ይገዛል ምንም ማድረግ አይችልም። ግን ይሄንን ለማውረድ በየጠናው መንግስት መዋቅሮች ሁሉ መስራት የሚገባው እንዲሰሩ መልእክትን አስተላልፋለሁ። ህዝቡ ያለቅሳል። ለማል አውራ ይላል፣ ለማልናገር ልናገር ይላል። አጋጣሚዎችን አግኝቶ አሁን እራሴ አጋጣሚ ነው ይሄ

በኢትዮጵያ የክርስትና እምነት ተከታዮች በመጪው እሁድ የሚያከብሩትን የገና በዓል አስመልክቶ ከተጠናቀሩ ዘገባዎች የተቀነጨበው ነው የሰማችሁት። ዝርዝሩን ከአብይ ርዕስ በኋላ እንመለስበታለን። ሰላም ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ለዜናው ደረጀ ደስታ እዚህ አጠገቤ ይገኛል። የምሽቱ የፕሮግራሙ ዋና አዘጋጅ

ቆንጂ ይታየናት። ዝግጅቶቻችን እንዲህ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። አሁን በቅድሚያ ለዋና ዋና ያለም ዜናው ወደ ደረጀ ሉ ሰዳችሁ በድጋሚ እንደምናመሻችሁ። ኢትዮጵያ በሶማሌላንድ ጉዳይ መልስ ሰጠች።

ሱዳን የኬንያ አምባሳደሯን ጠራች፣ ብሊንከን ወደ መካከለኛው ምስራቅ ተመለሱ፣ የሚሉት ይገኙበታል። ሌሎችንም ይዘናል። አሁን ወደ ዝርዝሩ እናልፋለን። ኢትዮጵያና ሶማሌላንድ በደረሱበት የመግባቢያ ሰነድ ስምምነት ላይ እየተሰጡ ያሉ መግለጫዎችና አስተያየቶች ያልጠበቅናቸው አይደሉም ሲሉ የብሔራዊ ደህንነት አማካሪ ሚኒስትሩ ሬድዋን ሁሴን ዛሬ ከኢትዮጵያ ቴሌቪዥን ጋር ባደረጉት ቃለ ምልልስ ተናግረዋል።

መግለጫዎቹን በተለያየ መልክ እንደሚመለከቱ የጠቀሱት አምባሳደር ሬድዋን በመጀመሪያ ደረጃ ኢትዮጵያ በልማቷ ከቀጠለችና ከዓለም አቀፍ መድረክ ጋር የሚያገናኛትን የባህር በር ካገኘች በሁለት እግሯ ልትቆም ትችላለች የሚል ስጋት አላቸው ያሏቸው አካላት እሳትና ነዳጅ ሲያቀብሉ አይተናል ብለዋል።

በሌላ በኩል በቀጠናው ተጨማሪ ውጥረት ሊፈጥር ይችላል በሚል ስጋት ወደ ግጭት እንዳታመሩ የሚል ምክር የለገሱ እንዲሁም ሁኔታውን በልኩ የሚገነዘቡና አዲስ ነገር እንደሌለ አይተው የተውም አሉ ሲሉ አክለዋል።

የሆነው ነገር የገመት ነው። ቢሆንም የራሳችን የምንላቸው ሰዎች ከሌላው በላይ ሲወራጩ ሲታይ ያስቆጫል ያሳዝናልም ያሉት ሬድዋን ኢትዮጵያ ራሷ የምትቆጣጠረውና የምታለማው የባህር በር መኖሩ ለሀገሪቱ ደህንነትና የንግድ እንቅስቃሴ ትልቅ ሚና እንደሚኖረው አብራርተዋል።

ለሶማሌላንድ ይሰጣል ስለተባለው እውቅናም የተናገሩት አምባሳደር ሬድዋን የመግባቢያ ሰነዱ ጉዳይ ወደ ተሟላ ስምምነት ደርሶ መሬቱን ስንረከብና ሂደቱ ሲቋጭ እነሱ እውቅና ለማግኘት የሚያደርጉን ጥረት በተመለከተ ኢትዮጵያ አቋም የምትወስድበት ደረጃ የምትወስድበት ደረጃ ላይ እንደርሳለን የሚሉ አመላካች ነገሮች ናቸው ያሉት ብለዋል። ስለዚህ ስምምነቱን አልተረከብንም፣ መስማማት እንዳለብን ግን

ተስማምተናል እርሱን ደግሞ በመግባቢያ ሰነድ ፈርመናል፣ ብለዋል። በአነጋጋሪነቱ የሚሰጡ አስተያየቶችና መግለጫዎች የቀጠሉ ሲሆን የሶማሌላንድ ቅኝ ገዢ የነበረችው ብሪታንያም ውጥረቶች እንዲረግቡ ጠይቃለች። የእንግሊዝ ኤምባሲ ከሞቋዲሾ ኤክስ ላይ ባወጣው መልእክት የሶማሊያ ፌዴራል ሪፐብሊክ ሉዓላዊነትና የግዛት ጥብቅነትን እንደምናከብር በድጋሚ እናረጋግጣለን፣ ብለዋል። አድማጮች የዚህ ዝርዝር በአብይ ርዕስ ይቀርባል።

ሱዳን የኬንያ ፕሬዚደንት ዊሊያም ሩቶ ከፈጥኖ ደራሹ ጦር አዛዥ መሐመድ ሀምዳን ደጋሎ ጋር ያደረጉትን ንግግር በመቃወም ናይሮቢ የሚገኙትን አምባሳደሯን ጠራች። ካለፈው ሚያዝያ ጀምሮ በአብደልፈታህ አልቡርሃን ከሚመራው መደበኛ ጦር ጋር ጦርነት ውስጥ የገቡት ደጋሎ በግጭቱ ውስጥ የመጀመሪያቸው የሆነውን ጉብኝታቸውን በምስራቅ አፍሪካ አገሮች አካሂደዋል።

ቀደም ሲል ዩጋንዳ፣ ኢትዮጵያና ጅቡቲ እንዲሁም ኬንያን የጎበኙት ደጋሎ በአሁኑ ወቅት ደቡብ አፍሪካ ይገኛሉ ሲል ኤኤፍፒ በትናንት ሐሙስ ዘገባው አመልክተዋል። በቅርብ ወራት ውስጥ አንዳንድ ይዞታቸውን በፈጥኖ ደራሹ ጦር አጥተዋል የተባሉት አልቡርሃን በጉብኝቱ ያልተደሰቱ ሲሆን፣ ደጋሎ ዓለም አቀፍ እውቅና እንዳያገኙ ፍላጎት እንዳላቸው ዘገባው አመልክተዋል።

በሱና ዜና አገልግሎት የወጣው የሱዳን ተጠባባቂ የውጭ ጉዳይ ሚኒስትር አሊ አልሳዲቅ መግለጫ አምባሳደሩ የተጠሩት የኬንያ መንግስት ለአማጺ ሚሊሻው መሪ ያደረገውን ይፋዊ አቀባበል በመቃወም ማብራሪያ እንዲሰጡ ነው ብሏል።

ግጭቱን ለመሸምገል የምትሻው ኬንያ ከዳጋሎ ጋር የግንኙነት መስመሮችን ሁሉ ክፍት በማድረጓ በአልቡርሃን እና በናይሮቢ መንግስት መካከል ያለው ግንኙነት ለወራት ሻክሮ መቆየቱ ተነግሯል። በሁለቱ ጀኔራሎች መካከል ሱዳን ውስጥ በተፈጠረው የአገር ውስጥ ግጭት በጥንቃቄ በተወሰደ ግምት ከ12 190 በላይ ሰዎች መገደላቸው ተመልክተዋል።

የቡርሃን አስተዳደር እንደ ሱዳን መንግስት መግለጫዎችን ማውጣቱን ቢቀጥልም የዳጋሎ ፈጥኖ ደራሽ ኃይሎች የካርቱም ጎዳናዎችን እንዲሁም ሁሉንም የዳርፉር መንገዶችና ለሱዳን የዳቦ ቅርጫት ናት የምትባለውን አብዛኛውን የአልጀዚራ ማዕከላዊ ግዛት እንደሚቆጣጠሩ ተነግሯል።

በሁለቱ የሱዳን ጀነራሎች መካከል የተካረረው ጥላቻ በማየሉ ግጭቱን ለማስቆም የሚደረጉ የሽምግልና ጥረቶች መገታታቸው ተገልጸዋል። በሌላም በኩል በተባበሩት መንግስታት ሰብአዊ ጉዳዮች ምክትል ዋና ጸሐፊ ማርቲን ግሪፍትስ ዘጠኝ ወራት የፈጀው የሱዳን ጦርነት አገሪቱን በየቀኑ ወደ ከፋ መቀመቅ እየከተታት ነው ማለታቸውን የመንግስታቱ ድርጅት ቃል አቀባይ ትናንት ሐሙስ ኒውዮርክ ውስጥ ለጋዜጠኞች በሰጡት መግለጫ ተናግረዋል።

የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋኒ ትሬምሌ ትናንት ታህሳስ 26 በሰጡት መግለጫ በዚህ አመት ሱዳን ውስጥ ወደ 25 ሚሊዮን የሚጠጉ ሰዎች ሰብአዊ እርዳታ ያስፈልጋቸዋል። ይሁን እንጂ ግን እየተባባሰ የመጣው ግጭት አብዛኞቹን ከአቅማችን በላይ እያደረጋቸው ነው ብለዋል።

ግሪፍትስ በግጭት ውስጥ ያሉ ወገኖች ሰላማዊ ሰዎች ደህንነት እንዲጠብቁ ሰብአዊ አገልግሎት ተደራሽነት እንዲኖርና ጦርነቱን በአስቸኳይ እንዲያቆሙ ጠይቀዋል ሲሉም ቃል አቀባዩ ተናግረዋል። እንደ ኤሮፓ አቆጣጠር በ2024 ዓለም አቀፉ ማህበረሰብ በተለይ በሱዳን ግጭት ውስጥ ባሉ አካላት ላይ ተጽዕኖ የሚያሳድሩ ጦርነቱን ለማስቆምና በሚሊዮን የሚቆጠሩ ሲቪሎችን ለመርዳት የታሰቡ ሰብአዊ ተግባራትን ለመጠበቅ ቆራጥና አፋጣኝ እርምጃ መውሰድ አለባቸው

ሲሉ ግሪፍቲስት መጠየቃቸው በቃል አቀባዩ መግለጫ ተመልክተዋል።

የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ግጭቱ ወደ ሌሎችም አካባቢዎች እየተዛመተ ነው የሚል ስጋት ባየለበት ሁኔታ ውስጥ እስራኤልን ጨምሮ በርካታ ሀገራትን ለመጎብኘት ትናንት አሙስ ወደ መካከለኛው ምስራቅ አምርተዋል። ባለፈው ማክሰኞ በቤይሩት የሐማስ ምክትል ኃላፊ አልአሮሪ ከተገደሉ በኋላ በእስራኤልና በሊባኖስ ታጣቂ ቡድን ሂዝቦላ መካከል ውጥረት ነክሷል። ግጭቱ ወደ ሌሎች አካባቢዎች

ሊዛመት ይችላል የሚል ስጋትም ፈጥሯል። እስራኤል ግድያውን መፈጸሟን አላመነችም ወይም አላስተባበለችም። የቪኦኤ ሲንዲሴን ያጠናቀረችውን ዘገባ ሀብታሙ ስዩም እንደሚከተለው ያቀርበዋል። ብሊንከን ወደ እስራኤል የተመለሱት በእስራኤልና በሐማስ መካከል ያለው ጦርነት ሶስት ወር ሊሞላው ትንሽ ሲቀረው ነው

ሐማስ እስራኤል ላይ እንደ አውሮፓውያን አቆጣጠር ጥቅምት ሰባት ድንገት ጥቃት በማድረስ 1200 እስራኤላውያንን ከገደለ በኋላ ይሄኛው የብሊንከን አራተኛው ጉብኝት መሆኑ ነው። የውጭ ጉዳይ ሚኒስትር ቃል አቀባዩ ማቲው ሚለር የውጭ ጉዳይ ሚኒስትሩ በሚቀጥለው ሳምንት ውስጥ ቱርክን፣ ግሬክን፣ ዮርዳኖስን፣ ካታርን፣ የተባበሩት አረብ ኤምሬቶችን፣ ሳውዲ አረቢያን፣ እስራኤልን፣ ዌስት ባንክና ግብፅን ይጎበኛሉ፣ ከየሀገራቱ የውጭ ጉዳይ ሚኒስትሮችና ከሌሎች ጋር የሚወያያሉ ሲሉ

ትናንት ሐሙስ ተናግረዋል። ባለፈው ማክሰኞ በቤይሩት የሐማስ ምክትል ኃላፊ ሳሌህ አልአሮሬይ ከተገደሉ በኋላ በእስራኤልና በሊባኖስ ታጣቂ ቡድን ሂዝቦላ መካከል ውጥረት ነግሰዋል። ግጭቱ ወደ ሌሎች አካባቢዎች ሊዛመት ይችላል የሚል ስጋትም ፈጥሯል። የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለር ብሊንከን ይህንን ውጥረት ለማርገብ ይሰራሉ ይላሉ

እንደ አውሮፓውያን አቆጣጠር ከጥቅም ሰባት ቀን ጀምረው ያለማቋረጥ ሲያደርጉ እንደነበረ ሁሉ አሁንም ትኩረታቸውን ግጭቱ እንዳይስፋፋ መከላከል ላይ አድርገው ይሰራሉ። ግጭቱ እንዳይቀጣጠል ለመከላከል ወገኖቹ በክልሉ ያላቸውን ተደማጭነት እንዴ ሊጠቀሙበት ይችላሉ የሚለውን ጨምሮ ምን ማድረግ እንደሚችሉ ይወያያሉ። ይህ ግጭት ከጋዛ አልፎ ቢዛመት ለእስራኤል፣ ለአካባቢ ይሁን ለዓለም አይጠቅምም።

እስራኤል እንደ አውሮፓውያን አቆጣጠር ከጥቅም ሰባቱ ጥቃት በኋላ የሐማስ መሪዎችን ለማጥፋት የዛተች ሲሆን በሰሜን ድንበሯ ሊባኖስ በኩል ያለው ጦሯ በተጠንቀቅ እንዲቆም አዛለች። ጦርነቱ ከተጀመረ ጊዜ አንስቶ ከ22,000 በላይ ፍልስጤማውያን ጋዛ ውስጥ በእስራኤል ተገድለዋል።

ፕሬዚደንት ባይደን የሐማስ ጥቃትን ተከትሎ እስራኤል ራሷን የመከላከል መብት እንዳላት በመግለጽ በሰጡት ድጋፍ ጠንካራ ተቃውሞና ትችት ቀርቦባቸዋል። የፖለቲካ ጠበብት እስራኤል ጦርነቱን በምትመራበት መንገድ ላይ የባይደንም ሆነ የብሊንከን ተጽዕኖ የማሳደር አቅም ተስፋ ያለው አይደለም ይላሉ። ከእነዚህ መካከል የመካከለኛው ምስራቅ ፖሊሲ ተቋም ምክትል ፕሬዚደንት ብራያን ካቱሊስ አንዱ ናቸው።

እንደሚመስለኝ ዩናይትድ ስቴትስን የናስማታዊ አቅም ያላት አድርጎ የማየት የተሳሳተ አመለካከት አለ። የተወሰኑ የጦር መሳሪያዎች መላክ ብታቆም ወይም አንዳንዶቹ ሴናተሮች እንዳሉት እስራኤል ራሷን ለመከላከል ለምታደርገው ጥረት የገንዘብ ድጋፍ ማድረግ ቢቆም እስራኤል የተደቀኑባትን ስጋቶች በተለየ መንገድ ታያቸዋለች የሚል የተሳሳተ አስተያየት ያለ ይመስለኛል።

በጋዛና በዌስት ባንክ ውስጥ ያሉ ሲቪሎችን መጠበቅና መርዳት በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ብሊንከን የእስራኤል ጉብኝት ቀዳሚውን ስፍራ የሚይዙ መሆናቸው ተነግረዋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ መንግስታቸው ፍልሰተኞችን በመቆጣጠር ረገድ ደካማ አፈጻጸም ማሳየቱን ፖሊሲውም አለመስራቱን ተናገሩ።

ሜሎኒ በተለያዩ አብይ ጉዳዮች ላይ ትናንት አሙስ በሰጡት ጋዜጣዊ መግለጫ በመንግስታቸው ፍልሰተኞች ፖሊሲ ውስጥ ያሉትን ተግዳሮቶችና ድክመቶች አጉልተው በማውጣት የመፍትሄ ሀሳቦች ናቸው ያሏቸውንም አብራርተዋል። በእርዳታ ብቻ ከመተማመን የፍልሰተኞች ምንጭ ለመክታት ከአፍሪካ ሀገራት ጋር ለተጠናከረ አጋርነት ኢንቨስት ማድረግ እንደሚያስፈልግ ጠቅላይ ሚኒስትሯ ለአውሮፓ አጋሮቻቸው ተናግረዋል።

ሜሎኒ በቅርቡ የአውሮፓ ሕብረት የፍልሰትና የጥገኝነት ስምምነት ማድረጉ ለጣሊያንና ለሌሎች ጥገኝነት ተቀባይ ሀገራት መጠነኛ መሻሻሎችን ቢያመጣም እየጨመረ ለመጣው የፍልሰተኞች ችግር ግን ሁሉን አቀፍ መፍትሄ ይጎድለዋል ብለዋል። ሕጋዊ ስደት መንገዶችን አስፈላጊነት ለማሳየት ወደ አውሮፓ ለመሰደድ ብቁ የሆኑ ግለሰቦችን ሁኔታ የሚገመግሙ ቦታዎች እዚያው አፍሪካ ውስጥ እንዲመሰረቱም ሜሎኒ ሀሳብ አቅርበዋል። እንደ አውሮፓ አቆጣጠር በ2023

ወደ ጣሊያን የገቡ ፍልሰተኞች ካለፈው ዓመት ጋር ሲነጻጸር የ50 በመቶ ጭማሪ ማሳየቱን መረጃዎችን የጠቀሰው አሶሴትድ ፕሬስ ዘግቧል። ፍልሰትን ለማስቆም ቃል ገብተው ለተመረጡት የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ትልቅ ፈተና ነው ተብሏል።

በመጨረሻም ሴኔተር ግርሃም እስራኤል ውስጥ ከኔታንያሁ ጋር ተወያዩ። የዩናይትድ ስቴትስ የህግ መወሰኛው ምክር ቤት አባል ሪፐብሊካኑ ሴኔተር ሊንዚ ግራም ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ትናንት ሐሙስ በቴል አቪቭ ተገናኝተው መክረዋል። ከስብሰባ በኋላም ግራሃም እና ኔታንያሁ ለመገናኛ ብዙሃን መግለጫ የሰጡ ሲሆን ሴናተር ግርሃም ዩናይትድ ስቴትስ ለእስራኤል ያላትን ድጋፍ አረጋግጠዋል። ግርሃም በንግግራቸው በዚህ ክልል ለሀገራችሁ መረጋጋትን ለ

ለማምጣት፣ አሁን የበለጠ ቁርጠኛ ነኝ ምክንያቱም የኢራን ዓላማ ከአረቡ ዓለም ጋር ለመቀራረብ የምታደርጉትን ጥረት ማጥፋት ነው ብዬ አስባለሁ ብለዋል። የዩናይትድ ስቴትስ ሴኔተር እንደ አውሮፓውያን አቆጣጠር ጥቅምት 7 2023 የሃማስ ታጣቂዎች በእስራኤል ላይ ባደረሱት ጥቃት የደረሰውን ውድመት ባዩበት በ

ከፋር አዝ ኪቡዝ ዙሪያ በመገኘት ተመልክተዋል። ሪፐብሊካኑ ግራም የኢራን አስከፊ ግጨት እውን ለማድረግ እንዲሁም በእስራኤል እና በአረቡ ዓለም መካከል እርቅ ለመፍጠር ከባይደን አስተዳደር ጋር በጋራ ለመስራት ቁርጠኛ መሆናቸውን ተናግረዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።

ገረጀ ደስታን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችው የዛሬ አርብ ታህሳስ 26 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም

በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን ቆዩ። አሁን ወደ ዕለቱ የአብይ ርዕስ ዘገባ አንለፍ።

የሶማሌላንድ ለሀገር እውቅና ጉዳይ ኢትዮጵያ በባህር በር የሚያስገኝናትን መሬት ከተረከበች በኋላ የሚታይ መሆኑን አምባሳደር ሬድዋን ገለጹ። ብሪታንያ በበኩሏ በመግባቢያ ስምምነቱ ምክንያት የተፈጠረው ውጥረት እንዲረግብ ጠይቃለች። ስምምነቱን ተከትሎ የተሰጡ መግለጫዎችና አስተያየቶች ያልጠበቅናቸው አይደሉም ሲሉ የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ተናግረዋል። ኬኔዲ አባተ ዝርዝራለው

በአነጋጋሪነቱ በቀጠለው የኢትዮጵያና የሶማሊላንድ የመግባቢያ ሰነድ ስምምነት ላይ የሚሰጡ አስተያየቶችና መግለጫዎች ሲቀጥሉ የሶማሊላንድ ቅኝ ገዢ የነበረችው ብሪታንያም ከስምምነቱ ጋር በተያያዘ በአፍሪካ ቀንድ እየተባባሰ የመጣው ውጥረት እንዲረግብ ጠይቃለች። ሞቃዲሾ የሚገኘው በሶማሊያ የእንግሊዝ ኤምባሲ በኤክስ ገጹ ላይ ባስተላለፈው መልእክት በአፍሪካ ቀንድ እየተባባሰ ያለው ውጥረት ዩናይትድ ኪንግደምን አሳስቧታል ብሏል። የሶማሊያ ፌዴራል ሪፐብሊክን ሉዓላዊነትና

ግዛታዊ አህድነት እንደምናከብር በድጋሚ እናረጋግጣለን፣ ያለው ኤምባሲው ችግሮችን በሰላማዊ መንገድ ለመፍታት ውይይት እንዲደረግም ጥሪ ማቅረቡን አዣንስ ፍራንስ ፕሬስ ዘግቧል። ጉዳዩ አሳስቦናል፣ የሶማሊያ ሉዓላዊነት መከበር አለበት እያሉ መግለጫ ከሰጡ የዓለም አቀፍ ማህበረሰብ አካላት መካከል ዩናይትድ ስቴትስ፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ የኢስላማዊ ትብብር ድርጅት እና የአረብ ሊግ ይገኛሉ። ኢትዮጵያውያንን ጨምሮ የተለያዩ ተጽዕኖ ፈጣሪ ግለሰቦች ግለሰቦችና ድርጅቶች

ድርጅቶችም አስተያየት በመስጠት ላይ ናቸው። ከተለያዩ አካላትና አቅጣጫዎች እየተሰጡ ላሉት አስተያየቶች፣ ለሚንጸባረቁት ስጋቶችና ለሚተላለፉት መልእክቶች የኢትዮጵያ ጠቅላይ ሚኒስትር የብሔራዊ ደህንነት አማካሪ ሚኒስትር ሬድዋን ሁሴን ከአገሪቱ ብሔራዊ ቴሌቪዥን ኢቲቪ ጋር ዛሬ ቃለ ምልልስ ሲያደርጉ መልስ ሰጥተዋል። መግለጫዎቹና አስተያየቶቹ ያልጠበቅናቸው አይደሉም ብለው የሚመለከቷቸው ግን በተለያዩ መልኮች እንደሆነ ተናግረዋል።

ኢትዮጵያ በእግሯ እንዳትቆም ሲያሴሩ ያሉ ከውስጡም ሲበረብሩን፣ ከውጭም ሲያሰሩብን ያሉ ሮጠው እሳቱንም ነዳጁም ለማቀበል የሮጡ አይተናል። ሁኔታውን በልኩ የሚገነዘቡና አዲስ ነገር እንዳይደለ ተገንዘበው ደግሞ የተውም አሉ። ሌሎቹ ቢያንስ ወደ ግጭት እንዳታመሩ በንግር ብትፈቱት የሚል የጨዋ ደንብ ምክር የለገሱም አሉ። አብዛኛዎቹ ለራሳቸው ሁኔታውን ስለሚያውቁት ደግሞ በጥሞና እያጤኑት ያሉ አቋም ያልወሰዱም አሉ። በድምሩ ስናየው ያልገምትነው ነገር አይሆነም።

ያልገመትነውም ባይሆን የሚያስቆጨው የራሳችን ደግሞ የምንላቸው ሰዎች ከሌላው በላይ ሲወራጩ ስታይ ያስቆጫል፣ ያሳዝናል። መቼን ኢትዮጵያ ከዚህ የምትገላገለው የሚል ነገር ይፈጥራል። ስምምነቱን የሚቃወሙትንም አምባሳደር ሬድዋን ሞግተዋል። እጇን አጣጥፏ ተቀመጠች እንበል። በቃ ጅቡቲ ብቻ ምንም እንዳትሆን እንጸልይ፣ የጅቡቲ መንገድም ምንም እንዳይሆን እንጸልይ ብሎ መንግስት ቢቀመጥ

የኢትዮጵያን ዋስትና ረጋ ያረጋግጥ ነበር ብሎ መከራከር አለባቸው። የዝጋት የሚያመጡ ሰዎች ወይም ኢትዮጵያ በዚህ መንገድ ሳይሆን ከዚህ በተሻለ የአማራጭ

ልታገኝ ይገባ ነበር ብሎ መምጣት አለባቸው። ስምምነቱ ሉዓላዊነቴን የጣሰ ነው የምትለው ሶማሊያ በጎረቤት ኢትዮጵያ የተወሰደው እርምጃ ግልጽ ጥቃት ነው ስትል የተባበሩት መንግስታት ድርጅትና የአፍሪካ ህብረት በአስቸኳይ እንዲሰበሰቡ ጠይቃለች። ኢትዮጵያ በስምምነቱ መሰረት ለሶማሊላንድ ሪፐብሊክ በይፋ እውቅና እንደምትሰጥ የሶማሊላንድ ፕሬዝደንት ሙሴ ቢሄ አብዲ ተናግረው ነበር። አምባሳደር ሬድዋን ስለዚህ ጉዳይም ለቴሌቪዥን ጣቢያው ተናግረዋል። ለ ዓመት

የተሟላ እውቅና ሳያገኙ አገር ሆነው ቆይተዋል። እውቅና ለማግኘት ይሞክራሉ። ይህም በተመለከተ ኢትዮጵያ አቋም ምን ይሆናል የሚል ነው። ይሄ ጉዳይ ወደ ተሟላ ስምምነት ደርሶ መሬቱን ተረክበን ሂደቱ ሲቋጭ እነሱ እውቅና ለማግኘት የሚያደርጉትን ጥረት በተመለከተ ኢትዮጵያ አቋም የምትወስድበት ጋር እንደርሳለን የሚል አመላካች ነገሮች ናቸው ያሉት። ስለዚህ ስምምነት ሆኖ አልተረከብንም፣ ስምምነት ሆኖ አልሰጠንም። መስማማት እንዳለብን ተስማምተናል። እሱን ደግሞ በመግባባት ሰነድ ፈርመናል።

በሌላ በኩል የሶማሊያው ፕሬዝደንት ሐሰን ሼህ ሞሐሙድ ትናንት ምሽት ከአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊና የኮሚሽኑ ምክትል ፕሬዝደንት ጆሴፍ ቦሬል ጋር በስልክ መነጋገራቸውን አስታውቀዋል። ፕሬዝደንቱ በኤክስ ገጻቸው ላይ የአውሮፓ ኅብረት የሶማሊያን ሉዓላዊነትና የግዛት አህድነት በማክበር ረገድ ላደረገው ድጋፍ አመስግኛለሁ ብለዋል። የአውሮፓ ህብረት የሶማሊያ ጠቃሚ አጋር ነው ሲሉም ገልጸዋል። ጆሴፍ ቦሬልም እንዲሁ ከፕሬዝደንቱ ጋር መነጋገራቸውን በኤክስ ገጻ

ጥቃታቸው ላይ ጠቅሰው የአውሮፓ ህብረት ለሶማሊያ አንድነት ሉዓላዊነትና የግዛት አሃድነት ሙሉ ድጋፍ እንደሚሰጥ በድጋሚ አረጋግጣለሁ ብለዋል። የአፍሪካ ቀንድ ተጨማሪ ውጥረት አያስፈልገውም ሲሉም አቋማቸውን አንጸባርቀዋል። በኤደን ባህረ ሰላጤ ላይ ድረጅም የባህር ዳርቻ ያላት ሶማሊላንድ ከሶስት አስርት ዓመታት በላይ የሉዓላዊ ሀገርነት ጥያቄ በማቅረብ ላይ ብትሆንም በዓለም አቀፍ ደረጃ እውቅና ሳይሰጣት መቆየቷ ከዓለም አቀፍ ግንኙነቶች በአብዛኛው የተገለለች እንድትሆን አድርጓል

ይገኙበታል። ከኢትዮጵያ ጋር ከተፈራረመችው የመግባቢያ ስምምነት በኋላ

ብሪታንያ እንደ ሀገር ለሶማሊያ የግዛት አሃድነት እውቅና መስጠቷን ብትገልጽም በርካታ የብሪታንያ ፖለቲከኞች ስምምነቱን መነሻ በማድረግ ሀገሪቱ ለሶማሊላንድ እውቅና እንድትሰጥ ግፊት አድርገዋል። የኤፍፒ ዘገባ እንደሚያመለክተው የብሪታንያ የቀድሞው የመከላከያ ሚኒስትር ጋቪን ዊሊያምሰን ለረጅም ጊዜ ዩናይትድ ኪንግደም በቂ ስራ አልሰራችም፣ አሁን ግን መሪነቱን በመውሰድ ሶማሊላንድ በለንደን እውቅና እንድታገኝ ማድረግ አለብን ሲሉ ማክሰኞ እለት በኤክስ ገጻቸው ላይ

አቋማቸውን ይፋ አድርገዋል። ሞቃዲሾ ሰሜናዊ ግዛቴ ነች የምትላትን የሶማሌላንድ የነፃነት ጥያቄን አጥብቃ ብትቃወምም 4.5 ሚሊዮን ህዝብ ባላት ሶማሌላንድ ላይ ስልጣን እንብዛም የላትም። ሶማሌላንድ የራሷ መንግስት፣ የጸጥታ ኃይሎችና የገንዘብ ኖት ኖሯት ለሉአላዊ ሀገርነት ዓለም አቀፍ እውቅና ብቻ የምትፈልግ ናት። የመግባቢያ ሰነዱ ኢትዮጵያ ከሶማሌላንድ በ50 ዓመት ሊዝ የጦርና የንግድ ሰፈር ያለው የባህር በር እንድታገኝ የሚያስችላት ሲሆን ይህም

ሲሆንም ለሀገሪቱ ደህንነትና የንግድ እንቅስቃሴ ትልቅ ሚና እንደሚኖረው አምባሳደር ሬድዋን ሁሴን አብራርተዋል። ለኢትዮጵያ በሊዝ ኪራይ የባህር በር፣ ለሶማሌላንድ ደግሞ በሂደት የነፃ ሀገርነት እውቅና ከኢትዮጵያ እንድታገኝ ያስችላል የተባለው ስምምነቱ መፈረሙን ተከትሎ ሶማሊያ በሁሉም ህጋዊ መንገድ ግዛቴን እከላከላለሁ ብላለች። በሌላ በኩል በዚህ ስምምነት የሚጎዳ አካልም ሆነ ሀገር የለም ያለችው ኢትዮጵያ የመግባቢያ ስምምነቱን በመፈረሜ የጣስኩት ህግ የለም

ማለቷ ይታወቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአበይት ርዕስ ዘገባውን ተከታትላችኋል። አሁን ወደ ትንታኔው መጽሔት እናልፋለን።

በአማራ ክልል ያለውን የጸጥታ ችግር ተከትሎ የአንዳንድ መገዶች መዘጋት በተለያዩ የሀገሪቱ አካባቢዎች በሚኖሩ የቤተሰብ አባላት በዓልን አንድ ላይ እንዳያከብሩ ማድረጉን በአዲስ አበባ ያነጋገርናቸው የክልሉ ተወላጆች ተናግረዋል። 2016 ዓ ም ከገባ ወዲህ ለሁለተኛ ጊዜ በዓልን ከወላጆቻቸውና ከቤተሰቦቻቸው ተነጥለው ለማክበር መገደዳቸውንም ጠቁመዋል። የአሜሪካ ድምፅ ያነጋገራቸው የኢትዮጵያ ትራንስፖርት ማህበር ፕሬዚዳንት አቶ ብርሃነ

ሩ በተለይ በጎጃም መስመር አገልግሎት አለመጀመሩን አረጋግጠዋል። አስቴር ምስጋናው ዝርዝር አላት። በአዲስ አበባ ከተማ የምትኖረው የኮሌጅ ተማሪ ዞማ ሉሌ ለወትሮ በዓላትን የምታሳልፈው በአማራ ክልል ምስራቅ ጎጃም ዞን አማኑኤል ከተማ ከሚኖሩ ቤተሰቦቿ ጋር ነበር።

ዘንድሮ ግን በተለይ እሷ የምትጓዝበትና ዋና ከተማዋን አዲስ አበባን ከጎጃም ጋር የሚያገናኘው መንገድ በጸጥታ ችግር ምክንያት በመዘጋቱ የተለመደውን ጉዞ ማድረግ አለመቻሏን ትናገራለች። አዲስ አመትም በጣም ፈልጌ የነበረ መሄድ ግን የነበረው ሁኔታ እንደሄድ አላደረገኝም። ከዚህ በፊት እንደነገርኩሽ ሶስቱን በዓላት ሞረ ሂድ ነበረ።

እዚህ ያሳለፍኩት በዓል ትዝ አይለኝ። በጣም ደስተኛ ነበርኩኝ። ያው የለመድኩት ከቤተሰቦቼ ጋር ነው ማሳለፍ በዓልን ና ከዛ እዚህ ያሳለፍኩ የነበረው በዓል ግን እውነቱን ለመናገር ደስተኛ ነበርኩ። እንግዲህ እግዚአብሔር ከፈቀደ ሰላም ሲሆን ይሄዳል። ከቤተሰቦቿ ጋር ለመገናኘት ሌሎች አማራጮችን አስባ እንደምታውቅ የገለጸችው ዞማ ያ ግን ከአቅሟ በላይ እንደሆነ አስረድታለች። ከዚህ በፊት የነበረው በትራንስፖርት ነው። ትራንስፖርት በባስ ነበር የምንሄደው። ጥሩ ነበር እሱ

በስኩል ላይ ብሱ ነበር የሚሄደው በፕሌን ሊሄድ ብል ደግሞ

ብሩ ትንሽ እንትን ይላል። ከዛ ደግሞ ሂጄ እኔ ደብረ ማርቆስ ነው እንደነገርኩ የምኖረው ባህር ዳር ሂጄ በፕሌን ለመመለስ ከዚህ ማርቆስ የሚሄድበትን ያክል ነው እንትን ርቀቱ ማለት ነው። በዛ ምክንያት አላስፈላጊ የሆነ ወጪ ነው የማወጣው። ሌላዋ ወጣትም ሰላማዊት የማነም ዋና ዋና የሚባሉ በዓላትን በምስራቅ ጎጃም ዞን ደብረ ማርቆስ ከተማ ከሚገኙ ቤተሰቦቿ ጋር ታሳልፍ እንደነበር ገልጻለች። በአማራ ክልል ግጭት ከተቀሰቀሰበት ካለፈው ዓመት መጨረሻ

ከዚያ አንስቶ ግን ወደ ትውልድ አካባቢዋ መጓዝ እንዳልቻለች ትናገራለች። ባህልን ከቤተሰብ ጋር ነበር የማከብረው። ዘንድሮ ያው በሰላም እጦት ምክንያት መንገድም ትራንስፖርት ባለመኖሩ ምክንያት እዚህ ነው የማከብረው፣ እዚሁ አዲስ አበባ ማለት ነው። እዚህ ነው የማከብረው። ከዚህ በፊት ያው ቤተሰብ ጋር ነበር የምናከብረው።

አሁን ግን ትራንስፖርትም ስለሌለ ያዛ አካባቢ ሰላም ስለሌለ አሁለ ጥሩ ስላልሆነ ከነሐሴ 2015 ዓ ም ጀምሮ በመንግስት ኃይሎችና በፋኖ ቡድን ታጣቂዎች መካከል እየተካሄደ ያለው ግጭት ህብረተሰቡ ለሚፈልጋቸው የተለያዩ አገልግሎቶች መቋረጥ ምክንያት ሲሆን መቆየቱን ነዋሪዎችና የሰብአዊ መብት ድርጅቶች ጠቅሰዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባለፈው ጥቅምት መጨረሻ ባወጣው ሪፖርት

በአማራ ክልል አንዳንድ አካባቢዎች ተግባራዊ በተደረገው የእንቅስቃሴ ገደብና የሰዓት እላፊ እንዲሁም በጸጥታ መደፍረስ የተለያዩ ወረዳዎችን የሚያገናኙ የመንገድ መጓጓዣዎች በመቋረጣቸው አሊያም ውስን በመሆናቸው ምክንያት የንግድና ማህበራዊ እንቅስቃሴዎች ላይ ተጽዕኖ መፍጠሩን አመልክቷል። ይህም ነዋሪዎችን ለአቅርቦት እጥረትና ለዋጋ

ለመመለስ እና በዓልን እንደለመዱት ከዘመዶቻቸው ጋር ለማሳለፍ እንዳልቻሉ ያስረዳሉ። ወደ አዲስ አበባ የመጣሁት መስከረም ወር ላይ ነው። ልጆችን እና ከባለቤት ጋር ሁነን የመጣ ነው። ሀገር ቤት እያለው በዓል ምናምን እንደዚህ ሁሌ ከቤተሰብ ጋር አንድ ላይ ሰብሰብ ብለን ነበር ምናከብረው። አሁን ግን በጸጥታ ምክንያት ወደ አዲስ አበባ መኖር ከጀመርኩ በኋላ

መለሳለሁ ብዬ አስቤ ነበረ። ግን እንደ አጋጣሚ ሰላም ሁኔታ አሁንም ስላልተረጋጋ አልሄዳ አልቻልኩም።

ለበዓልም ሄዳለሁ ብዬ ያስቤ ነበረ፣ እሱም አልተሳካም። የጸጥታ ሁኔታ አስተማማኝ አይደለም የሚል መረጃ ስላለ እዚያ መንገድ አልተከፈተም ነው የሚባለው። በፕሌን ምናምን ለመሄድም ትንሽ ይከብደኛል ከኢኮኖሚ አንጻር። የአማራ ክልል መንግስት በቅርቡ ባወጣው መግለጫ መጪዎቹን የገናና የጥምቀት በዓላትን ለማክበር ከተለያዩ የሀገሪቱ አካባቢዎች ወደ አማራ ክልል ለሚመጡ የክልሉ ተወላጆች የኤብስ ትራንስፖርት ሙሉ ለሙሉ ለማስጀመር ሰፊ ስራ እየሰራ

መሆኑን አስታውቋል። እንቅስቃሴው በምን ደረጃ ላይ እንደሚገኝ ግን እስካሁን የወጣ መረጃ የለም። የአሜሪካ ድምጽ ያነጋገራቸው የኢትዮጵያ ትራንስፖርት ማህበር ፕሬዚዳንት አቶ ብርሃኑ ዘሩ በተለይ በጎጃም መስመር አገልግሎት አለመጀመሩን አረጋግጠዋል።

እየወጡ ነው። ከዚህ ከላምበረት መናኸሪያ ተሽከርካሪ ይወጣል እና ከዚህ ከካሊቲ ተሽከርካሪዎች እየወጡ ነው። ከአዲስ አበባው መናኸሪያ ከመርካቶም እየወጡ ነው ያለው። ነገር ግን ያው በዚህ በጎጃሙ መንገድ ላይ ማለት በዚህ በሜኑ ወደ ጎጃም ጎንደር የሚያስሄደው ላይ ከአዲስ አበባ በቀጥታ ኦፊሻሊ የፀጥታ ሁኔታ ክሊር ሆኗል እና ጀምሮ የሚል ነገር ስለሌለ እዛ ላይ ትራንስፖርት እየሰጠን አይደለም።

ዋና ከተማዋን አዲስ አበባን ከክልሉ ከሚያገናኙ መንገዶች አንዱ የሆነውን የጎጃም መስመር በተመለከተ ከአማራ ክልል መንግስት የስራ ኃላፊዎች ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ አስቴር ምስጋ ነው።

በኢትዮጵያ የክርስትና እምነት ተከታዮች ዘንድ በመጪው እሁድ የሚከበረውን የገና በዓል አስመልክቶ የበዓል ዝግጅቱ ምን እንደሚመስል ዘጋቢዎቻችን ከተለያዩ የኢትዮጵያ አካባቢዎች የላኩልንን ዘገባዎች ነው በመቀጠል የምንከታተለው። በመጀመሪያ ወደ አዲስ አበባ እንሄዳለን። በኢትዮጵያ የጸጥታ ችግር ምክንያት የአመት በዓል ግብይቶች ዋጋ ንሮብናል ሲሉ የፊታችን እሁድ የሚከበረውን የኢየሱስ ክርስቶስ ልደት ወይም ገና በዓልን በሚመለከት ለአሜሪካ ድምጽ

አስተያየታቸውን የሰጡ ነዋሪዎች ተናግረዋል። በአዲስ አበባ የበዓል ግብይት ላይ ያነጋገርናቸው ሸማቾችና ነጋዴዎች ከሰላም እጦት ጋር ተያይዞ የሚስተዋለው የመንገዶች መዘጋት በቂ ግብዓት እንደማይቀርብ ማድረጉንና በዚህም የተነሳ የዋጋ ንረቱ መባባሱን ተናግረዋል። በመሆኑም ችግሮች በሰላም እንዲፈቱና የዋጋ ንረቱ እንዲቃለል ጥሪ አቅርበዋል። አዲስ አበባ የሚገኘው ዘጋቢያችን ኬኔዲ አባተ ተጨማሪ አለው።

አቶ ፍቃዱ አሰፋ በተለምዶ ሐያት ተብሎ በሚጠራው አካባቢ በሚገኝ የበግና ፍየል ገበያ ለገና በዓል በግ ሊገዙ መጥተው ነው ያገኘ ናቸው። ነገር ግን ዋጋው የሚቀመስ አይደለም ይላሉ። ለዚህም ምክንያት ያሉትን አስረድተዋል። ያው እንደምታዩት ብዙ ግብዓት የለም፣ ያው መንገዶችም ሁሉም ነው ይመስለኛል። የለም ያለው ነገርም ውድ ነው። የሚጠራው ጥሪ በጣም ውድ ነው፣ ከአቅም በላይ ነው። የላሊበላ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ወንድም ነው ወዳጅ ለአሜሪካ ድምፅ እንደተናገሩት በዓሉን በደማቅ ስነ ስርዓት

ስርዓት ለማክበር ቅድመ ዝግጅት ተደርጓል። አቶ ፍቃዱ አሰፋ በተለምዶ ሀያት ተብሎ በሚጠራው አካባቢ በሚገኝ የበግና ፍየል ገበያ ለገና በዓል በግ ሊገዙ መጥተው ነው ያገኘ ናቸው። ነገር ግን ዋጋው የሚቀመስ አይደለም ይላሉ። ለዚህም ምክንያት ያሉትን አስረድተዋል። ያው እንደምታዩት ብዙ ግብአት የለም። ያው መንገዶች ሁሉ ይመስላል። አቶ ፍቃዱ አሰፋ በተለምዶ ሀያት ተብሎ በሚጠራው አካባቢ በሚገኝ የበግና ፍየል ገበያ ለገና በዓል በግ ሊገዙ መጥተው ነው ያገኘ ናቸው

ነገር ግን ዋጋው የሚቀመስ አይደለም ይላሉ። ለዚህም ምክንያት ያሉትን አስረድተዋል። ያው እንደምታዩት ብዙ ግብአት የለም። ያው መንገዶችም ሁሉም ይመስለኛል። የለም ያለው ነገርም ውድ ነው። የሚጠራው ጥሪ በጣም ውድ ነው። ከአቅም በላይ ነው እና መግዛትም አልቻልም። የሚጠሩትን ያው እንደምታዩት ነው። ትንሹ በቃ ሀያ ቤት ነው የሚጠራው። ከፍ ያለው ደግሞ እስከ ሰላሳ ሰላሳ አምስት ሀያ አምስት ነው የሚባሉት። ከባድ ነው በጣም ጤፋን 1500 እየተባለ 1450 ነው እና ይህም በጣም ከባድ ነው ምንድነው ስንላቸው

መንገድ የለም፣ ግብአት የለም። የሁሉም ምክንያት ይሄ ነው። የበግና ፍየል ነጋዴ የሆነው ብርሃን ፋሲልም ለዋጋ መናር አስተዋጽኦ አበርክቷል ያለውን የመንገድ መዘጋት ችግር ያብራራል። ያው አንዳንድ መንገድ ላይ ችግር አለ። በወጣበት ሰዓት መኪና ይቆማል። በመንገድ ላይ መኪና የሆነ ይቀጠላል። ከብቶች በመኪና ላይ ይቆያሉ፣ ያራሉ፣ ይውላሉ። ከመንገድ መዘጋቱ አንጻር እና መንገድ ያው በአብዛኛው በእንስሳት ላይ በጣም ሀይለኛ ጉዳት እየደረሰ ነው። በጎች፣ ፍየሎች በመኪና ላይ ሶስት ቀን አራት ቀን እያደሩ ስለሆነ የመንገዱ መዘጋቱ በጣም ችግር እየፈጠረብን ነው። መንገዱ መከፈ

ማምጣትና ያለው ነገር መረጋጋት አለበት። መሪ ገበያ ተብሎ በሚታወቀው የግብይት ስፍራ እንደ ሽንኩርትና ዶሮ ያሉ የበዓል ግብአቶችን እየሸመተች ያገኘናት ተዘሩ መሸሻ ደግሞ ስለ ገበያ ሁኔታ እንዲት ገልጻለች። እንቁላል 15 ብር ነው። ሽንኩርት 150 ብር ነው። ዶሮ ጥሩ ነው ካለው አንጻር ማለት ነው። በዓል እንደመሆኑ መጽ ግን ኑሮ ያው በጣም ጭማሪ ያለ በቃ ሊስተካከል ብዬ እገምታለሁ፣ እንደኔ ማለት ነው። እና ክፍለ ሀገርም ያው ካለው አንጻር አሁን መኪና

ለሚሉሃል ምናምን በየሄድክበት ማለት ነው በየመውጫው በየመውጫው ላይ ክፍለ ሀገርም ሆነ በየ በቃ በበር በበሩ ላይ አዲስ አበባ ብቻ ነው በቃ ሰላም፣ እግዚአብሔር ይመስገን። ወይዘሮ አማረች ዘውዴንም በበዓል ገበያ ላይ ነው ያገኘናቸው። በአጠቃላይ መንግስት የገበያ ሁኔታ እንዲህ ወደ ላይ የወጣውን ለማውረድ የሚያደርገው ጥረት ምን ያህል ከፍተኛ ይመስላል እንጂ ግን ውስጥ ውስጡም ብዙ የተሰራ ስራ የለም። ስለዚህ ሰው እንደ አቅሙ በአገር ውስጥ የሚመረተው ነገር እንኳን በአቅሙ ለመግዛት

በጣም የከበደ ሁኔታዎች ናቸው እና ሽንኩርት ከ60 ብር ተነስቶ አሁን 120 ገብቶ ማውረድ አቅቶ እስካሁን ቆይተናል። አሁን እንግዲህ ማመት በዓል 150 ብሉም ሰው ይገዛል፣ ምንም ማድረግ አይችልም። ግን ይሄንን ለማውረድ በየአካባቢው፣ በየቀበሌው፣ በየቀጠናው መንግስት መዋቅሮች ሁሉ መስራት የሚገባው እንዲሰሩ መልእክቴን አስተላልፋለሁ።

ማለት ህዝቡ ያለቅሳል፣ ለማላውራ ይላል፣ ለማልናገር ይላል። አጋጣሚዎቹን አግኝቶ አሁን ራስ አጋጣሚ ነው ይሄ ለኔ። አቶ ቱባ ካሳ የባህል አልባሳት ነጋዴ ናቸው። በዚህም ዘርፍ ያለው ገበያ መቀዛቀዙን ይገልጻሉ። እንቅስቃሴው ቀዝቃዛ ነው። ገበያም በጣም እየወረደ ነው እና ወቅቱም ያው እንደሚታየው፣ በጣም ያው ሶም አቁሙም ደክሟል። ያው ይዘን ዝም ብለን ያው እንትን ያለ ነው እንጂ ብዙ ያስደስት አደለ። ግን እግዚአብሔር ይመስገን ያው ይሄ ግርግሩ ነው

እንጂ በየዙሪያው ላይ ሰላም የለም። እንደሚታዩ ኑሮም እንደዚህ ሆነ። አሁን አንድ ሽንኩርት ይኸው መቶ ሀያ ብር ነው ዛሬ። መቶ ሀያ ብር ሽንኩርት ገዝቶ እንዴት አሁን እዚህ ብከ ዶሮ ጋር ይበላል። ሁሉ ነገር በቃ አሁን ይህን እቺ አንድ ኪሎ መቶ ሰላሳ ገዝቶ እኛ ጋር አራት ሺህ ብር ቀሚስ እንዴት ይገዛል ዛሬ? ሶ ሽንኩርት ሻሮብት ላይ መሬት ላይ በስብሶ ላይ ያሉ ነው፣ ግን እዚህ መቶ ሰላሳ ብር እየተሸጠ ነው። ይሄ ምንድን ነው? መንገድ ተዘግቷል፣ ግጭት ተፈጥሯል፣ አያሳልፉም። ያው ይሄ ደግሞ አባሻ ልብስ በፊት በዚህን ሰዓት ትእዛዝ ልብስ አለ

ጥምቀት ያለው ቀምስ ብሎ በቃ ያለው የሌለው ረብራ አድርጎ ነው የሚለበስ። ግን ዛሬ ቀን እንደሆነ ከጎበዘ ነው አንድ ቀምስ የምንሸጠው ነው። ለዛም መቶ ብር ጥቅም ነው፣ ሁለት መቶ ብር ጥቅም። እና ይሄ ያው አገሩ ሰላም ማኖሩ ነው እንጂ ሌላ አይደለም።

አስተያየት ሰጪዎቹ ግብአቶች በበቂ ሁኔታ እንዳይገቡ ምክንያት የሆኑ የመንገድ መዘጋት ችግሮች ሊቀረፉ እንደሚገባና ለዚህም ግጭቶችን በሰላም መፍታት አስፈላጊ እንደሆነ ይናገራሉ። ያው እንግዲህ መንግሥት እንግዲህ መፍትሔ ቢፈጥር መንገዶችን ቢያስከፍት እና አንዳንድ እነዚህ ነገሮች ቢስተካከሉ ቢያንስ ግብአት ይኖር ነበር። ግብአቱ ይኖራል። ከዛ ያው ሰው በሚፈልገው

መሸመት ይችል ነበር። አሁን ግን በዚህ ከሆነ ከቀጠለ ያው እንደምታዩት ባዶ ነው ሜዳው። እንግዲህ ያው በግም የለም ፍየልም የለም። የተወሰኑ ቀድሞ የገቡ ምናምን ያሉት እና እዚህ ላይ መፍትሄ ቢያመጣ በሰላማዊ መንገድ ሁሉም ነገር ቢፈታ፣ በድርድር በሰላም ቢፈታ ጥሩ ነበር ለሕዝቡ በተለይ ለድሃው ኅብረተሰብ ብንስማማ ሁሉ ነገር መንገዱ ቢከፈት። እንደዚህ ኑሮ አይወደድም። በየዙሪያው ላይ አሁን ሰሞኑን የራሱ ወደ እኛ ደቡብ መስማሪ ላይ ስመጣ ብዙ መኪና አሁን ወደ አዋሽ አካባቢ ብዙ መኪና የራሱ ተቃጥሏል አሉ። ይሄ ምንድን ነው? ይሄም ያው ነው

ያው ጭማሪ አሁን ኑሮ ጉስቁልን ተያዝቆ እንደዚህ ነው እንጂ ሰላም ድሮ ሰላም ያለን ሰዓት እኮ እኛ አባሻ ልብስ እኮ ታዋቂ ሆነና፣ እኛ እንግዲህ ደግሞ መንግስት ደግሞ እንደምንም ብሎ በቃ መላ ፈጥሮ በቃ ህዝቡን እንዲስማማ ማድረግ የሚችለው እንግዲህ ከፈጣሪ በስተቀር እሱ ነው። እሱ እጅ ስላለ ሁሉ ነገር አሁን እሱ ነው የሚያስተካክሉ። ህብረተሰቡም ሰላም እንዲወርድ ራሱ ህብረተሰቡ መስራት እንዳለበት ነው። ከግጭት ለመዳን እንደ ሰውኛ ካሰብነው ህጻናት እንዳይሞቱ፣ አዛውንቶች እንዳይጎዱ እና

ህጻናቶች እንዳይጎዱ ህጻናቶች እንዳይራቡ፣ ከፈለጉ ወደ ሰላሙ መጥተው ቢነጋገሩ እኔ በጣም ደስ ይለኛል። እና ሰላም ቢወርድ ኢትዮጵያ ለዘላለም ትኑር። በተረፈ እኔ ሰላም እንደወርድ ነው የሚመቴ። ሰላም ሆኖ ሰው እንደፈለጉ ያለ ስጋት ሊወጣ ያለ ስጋት ሊገባ፣ ክፍለ ሀገር የሚሄደው እንደፈለገው ክፍለ ሀገር ሊሄድ፣ ግጭቱ ሰላም እንዲሆን እግዚአብሔር ፊት እንጸልያለን። የዋጋ ንረትን ለማረጋጋት በማሰብ መንግስት እየወሰደ ባለው ጥብቅ የፊስካልና የገንዘብ ፖሊሲ እርምጃ የብዙ ሸቀጦች ዋጋ እየቀነሰ መሆኑን የብሔራዊ

ባንክ ገዥ ማሞ ምህረቱ በቅርቡ መግለጻቸው ይታወሳል። ይሁንና ውጤቱ ወዲያው የሚታይ እንዳልሆነ የገለጹት አቶ ማሞ ምግብ ነክ የሆኑ ግብዓቶች ላይ ያለውን የዋጋ ንረት መቀነስ ግን የብዙ አካላትን ተሳትፎ የሚፈልግ ቅንጅታዊ ስራ እንደሚያስፈልግ አስረድተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።

አድማጮች ቀደም ሲል ለተፈጠሩ መቆራረጦችና መደጋገሞች ይቅርጠን ጠይቃለን። የገና በዓልን አስመልክቶ ያጠናቀርናቸው ናቸው ዘገባዎች ይቀጥላሉ። በተከታይ ደግሞ የምናልፈው ወደ ላሊበላ ይሆናል። የኢየሱስ ክርስቶስ ልደት ወይም ገና በላሊበላ ከተማ በደማቅ ስነ ስርዓት ለማክበር ቅድመ ዝግጅት ማጠናቀቁን የከተማ አስተዳደሩ ከንቲባ አስታውቀዋል። ከንቲባው ምዕመኑ የጸጥታ ስጋት ነጻ ሆኖ በዓሉን እንዲያከብር የሚያስችል ዝግጅት መደረጉን

የኢንተርኔት አገልግሎት እንደሚኖር የየብስና የአየር ትራንስፖርት አገልግሎቶችም ክፍት መሆናቸውን ገልጸዋል። በአካባቢው ካለው የጸጥታ ችግር አንጻር ግን እንደ ቀድሞ በዓሉ በድምቀት ይከበራል የሚል እምነት እንደሌላቸው ለአሜሪካ ድምጽ አስተያየታቸውን የሰጡ የአካባቢው ነዋሪዎች ተናግረዋል። መስፍን አራጌ ተጨማሪ አለው።

የላሊበላ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ወንድም ነው ወዳጅ ለአሜሪካ ድምጽ እንደተናገሩት በዓሉን በደማቅ ስነ ስርዓት ለማክበር ቅድመ ዝግጅት ተደርጓል። እንደ ከንቲባው በዓሉ በሰላም ተጀምሮ እንዲጠናቀቅ አንድ አብይና ስድስት ንዑሳን ኮሚቴዎች ተዋቅረዋል። ኮሚቴዎቹ የጸጥታን መስተንግዶንና ሌሎች አገልግሎቶችን ያቀላጥፋሉ። ተቋርጦ የነበረው የኢንተርኔት አገልግሎት በዓሉ ምክንያት በማድረግ ለታዳሚው እንዲሰጥ ይደረጋል። የየብስና የአየር ትራንስፖርቶች ተዘጋጅተዋል ብለዋል። ሆቴሎች ኢንተርኔት እንዲለቀቅላቸው የላይቭ ስርጭ እንዲደረግ

ይሄን ይህን የሚያስተባብር ኃይል አለ። ይሄ ኦልሬዲ ስራው ተዘምሯል። ኢንተርኔቱን ተለቆ ወደ ስራ ተገብቷል። ሆቴሎቹም ወደ ሙሉ አገልግሎት እየገቡ ናቸው። ስድስት በሮች ተለይተው የእንግዳ መውጫና መግቢያ በሮች በእነዚህ እግር የሚያጡ እንግዳ የሚያስተናግዱ ወጣቶች ይህን የሚያስተናግዱበት ሎጂስቲክ የማሟላ ስራና ሰው የማሰማራ ስራ ምሱም ኦልሞስት አልቋል። ከጤና ጋር በተያያዘ የድንገተኛ ችግር የሚገጥምባቸው ይሄን የሚያስተባብሩ ወጣቶች እና የጤና ባለሙያዎች አሉ። ለዚህ የሚያስፈልገውን ሎጂስቲክ ተሟልቷል። ይህን እንግዲህ የክልል መንግስትም በልዩ ሁኔታ በዚህ ጉዳይ ላይ ለማገዝ

ዝግጁ ሆኖ የመድኃኒትና እና የፋይናንስ አቅርቦትም አቅርቡልናል። ከላሊበላ ከተማ ስልሳ ኪሎ ሜትር ርቀት ላይ የምትገኘው የጋሸና ከተማ ነዋሪ መሆናቸውን የሚናገሩትና ስማቸውን ከመግለጽ የተቆጠበው አስተያየት ሰጪ አሁን ያለው የጸጥታ ችግር በበዓሉ ድምቀት ላይ ጥላ ሊያጠላ ይችላል ሲሉ ስጋታቸውን ገልጸዋል። አካባቢው ሀገሪቱ አለኝ ከምትላቸው የቱሪዝም ቦታዎች አንዱ ነው። ጥሪው የተለመደ እና በየአመቱ የሚደረግ ጥሪ ቢሆንም አሁን ካለው የአካባቢው የጸጥታ ሁኔታ አንጻር ከፍተኛ ስጋት አለ። በቅርቡም እንደተለመደው

በፋኖና በመንግስት የጸጥታ ኃይሎች መካከል ውጊያ ተካሂዶ ብዙ ሰዎች ሞተዋል፣ ብዙ ሲቪሊያን ሞተዋል። አሁንም ምንም እንኳን በዓሉን ጠብቆ ችግር ይፈጠራል ባይባልም አጋጣሚ በመጠቀም ሌሎች ደግሞ ሌላ ፍላጎት ያላቸው ሰዎች ችግር ይፈጥራሉ የሚል ግምት አለኝ። ከንቲባ ወንድም ነው ግን ጸጥታውን አስተማማኝ ለማድረግ ተገቢው ቅድመ ዝግጅት ተደርጓል ይላል። ይህ በዓል እንደሚታወቀው ሃይማኖታዊ በዓል ነው፣ ህዝባዊ በዓል ነው። ስለዚህ ህዝቡ በዓሉን ያከብረዋል፣ በዓሉን የሚከባከባን ብሎ ይታመናል። ዋናው የሚያከብረውም ስራ የሚሰራውም ህዝቡ ነው። መንግስት ደግሞ ይህም ፕሮግራም ፋሲሊቴት የማድረግ

ለማድረግ ህዝብን የመጠበቅ ስራዎች ስላሉበት እነዚህን ስራዎች አቅም በፈቀደ መልኩ ለመስራት የራሱን ዝግጅት እያደረገ እና ስራዎችን ለመስራት የሀገር መከላከያ ስራዊትን ጨምሮ ሌሎች የከተማው ጸጥታ መዋቅር እና የአካባቢ የዙሪያ ወረዳው የጸጥታ መዋቅሮች አሉ። በጎ ፈቃደኛ ወጣቶች እና የአካባቢ ማህበረሰብ ጋር በመተባበር በዓሉ ተጀምሮ እስከሚጠናቀቅ በሰላም እንዲሆን፣ ስርቆት እንዳይኖር፣ ሌሎች ወይ ተጨማሪ ወንጀሎች እንዳይፈጸሙ ይህን የሚያስተባብር አካል አለ። በአጠቃላይ የዚህ ዓመት የገና በዓል በችግር ውስጥ ምን የምናከብረው ነው። ከፍተኛ ኢኮኖሚ ድቀት ውስጥ ምን የምናከብረው ነው። ነገር ግን የአካባቢያችን ማህበረሰብ ይህን ተረድቶ የበኩሉ ሚና ይወጣል ብለን እናምናለን።

በዚህም አስፈላጊ ዝግጅት እያደረገ ስለሆነ ባሉ በድምቀት እንዲከበር የምንችለው ሁሉ ጥረት እያደረገ እንገኛለን። የላሊበላ ከተማ ነዋሪ የሆኑ ሌላ አስተያየት ሰጭ ደግሞ መንግሥት ጥሪውን ቀደም ብሎ ቢያስተላልፍም የሚጠበቀውን ያህል ሰው ወደ ከተማዋ እየገባ አለመሆኑን ጠቅሰዋል። ከአንድ ወር ቀድመው ነው ዘንድሮ በተለየ መልኩ ገናን ማክበር አለብን፣ ገናን በላሊበላ እየተባለ ጥሪ የተደረገው ያ ጥሪ ግን የሚጠበቀውን እንግዳ ማምጣት አልቻለም። ሰው አሁን በትራንስፖርት የሚመጣው እስካሁን እውነት ለመናገር አልገቡም። ተሳላሚዎቹን ማለት ነው። ይሄ ይሄ ደግሞ ስሜ

እንዲጎዳ አድርጎኛል። የበዓል አከባበሩ አብይ ኮሚቴ አባል ዳንኤል አሸናፊ በበኩላቸው እንደ ከዚህ ቀደሙ ባይሆንም አይመጣም ብለን ከሰጋ ነው በላይ ሰው እያስተናገድን ነው ብለዋል። ያው ቁጥር ማነስ ሊኖር ይችላል። ነገር ግን እንግዳው ይመጣል የሚል ትናለን። በረራ በተመለከተ ከባህርዳር ወደ ላሊበላ ጎንደር፣ ከደጎንደር ላሊበላ ጀምረዋል። እሱም በመጀመሩ ምክንያት የተወሰኑ እንግዶች መምጣት መጀመራቸውን ማረጋገጥ እንችላለን። እኛ የእግረኛ ተጓዥም በተለይ አሁን

ጀምሮ በጣም በብዛት እንትን የሚለው ከነገ ጀምሮ ነው የሚገባ። በተለመደው ልክ ነው ብለን ማለት አንችልም፣ ግን አሁንም አለ እግረኛ በአዘጋጅናቸው የእግር ማጠቢያ ቦታዎች አሁን ስንንቀሳቀስ በጠበቅነው ልክ እንግዳው ይቀራል ተብሎ የተሰጋውን ያክል አይደለም፣ እንግዳው እየመጣ ነው። ከዚህ በፊት በነበረው ቁጥር ልክ ግን ሊሆን ይችላል ተብሎ አይታመንም። ይሄ ነው ያለው ነገር። ይሁን እንጂ የጋሸናውም መሆኑ የላሊበላ ከተማ አስተያየት ሰጪ በጦር መሳሪያ ግጭት ውስጥ የገቡት አካላት በዓሉ እንዳይከበር የማድረግ ፍላጎት አላቸው ብለው

እንደማያምኑ ነው ያስታወቁት። ኤልዛቤት አድማሱ የሚባሉ የአዲስ አበባ ከተማ ነዋሪ ደግሞ ላሊበላ ላይ ተገኝተው በዓሉን የማክበር ፍላጎት ቢኖራቸውም በጸጥታው ችግር ምክንያት እስካሁን ውሳኔ ላይ ለመድረስ መቸገራቸውን ተናግረዋል። አካባቢው በመከላከያውና በፋናው ታጣቂዎች መካከል ከፍተኛ የተኩስ ልውጥ በተደጋጋሚ የሚደረግበት በዚህም ለንጹሐን ሞትና አካል ጉዳት ምክንያት የሆኑ ከባድ መሳሪያ አገልግሎት ላይ እየዋሉበት የፍልፍል አብያተ ክርስቲያኑ መጠለያ በከባድ መሳሪያ ፍንጣሪ እየተመታበት እንደሆነ ነዋሪዎች ያስታውሳሉ።

ኢትዮጵያና ሃይማኖታዊ በዓላት ለየቅል ናቸው የሚሉት ከንቲባ ወንድም ነው ደግሞ ምዕመኑ በዓሉን ወደ ታሪካዊ ስፍራ በመምጣት እንዲያከብር ጥሪ አስተላልፈዋል። በዓል ከፖለቲካ ጋር የሚገናኘው ጉዳይ የለም። አሁን የዚህ ዓመት የገና በዓል ግን ትናንትም የነበረ ዛሬም ያለ ወደፊት የሚቀጥል ከትናንት ወዲያም የነበረ በዓል ነው። የሚመጣ ሰው ለመንጣ ያሰበ ሰው ችግር ግድ ብለን አናስብም። የክልሉ ባህል ቱሪዝም ቢሮ ኃላፊ ጣሂር መሐመድን በተደጋጋሚ በስልክ መስመራቸው ለማግኘት ብንሞክርም አልተሳካልንም። ከመንግስታዊ የአማራ ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ ግን ሃይማኖታዊ እና ህዝባዊ

ማህበራዊ በዓላት በሰላምና በደማቅ ስነ ስርዓት እንዲከበሩ ቅድመ ዝግጅት መደረጉን ተናግረው ነበር። ገና በላሊበላ ሲታሰብ በመላእክትና በሰው ተምሳሌ ተሰይሞ በማሜ ጋራ ላይ የሚደረገው የቤዛ ኩሉ ሃይማኖታዊ ክዋኔ አብሮ ይነሳል። መጀመሪያ በኮቪድ ቀጥሎም በሰሜኑ ጦርነት አሁን ደግሞ በክልሉ ባለው የጸጥታ ስጋት የገና አከባበርን ጨምሮ የቱሪስት ፍሰቱ እንደተቀዛቀዘ ከአካባቢው የደረሱን መረጃ ያመለክታል። ለአሜሪካ ድምጽ ለተጠናቀረው ዘገባ

የገና በዓል ዘገባዎቻችን ይቀጥላሉ ወደ ትግራይ ስናልፍ ደግሞ በትግራይ ክልል ሰላም በመስፈኑ የዘንድሮን የገና በዓል ተስፋ በተላበሰ ስሜት እንደሚያከብሩት የመዕለ ከተማ ነዋሪዎች ቢገልጹም ተፈናቃዮችን ወደ ቀያቸው አለመመለሳቸውና ድርቅን ተከትሎ የመጣው ችግር ግን ድባቡን እንዳደበዘዘው ተናግረዋል ሙልጌታ አጽባሀ ተጨማሪ አለው።

የኮንስትራክሽን ቴክኖሎጂ አስተዳደር የሶስተኛ ዓመት ተማሪ ነው። በጦርነት ወቅት ከትግራይ ኃይሎች ጋር ተሰልፎ ሲዋጋ እንደነበረ የገለጸው ሸዊት በዓልንም በውጊያ መሀል ጭምር ማሳለፉን ያስታውሳል። አንዳንዴ በጦርነቱ ታከብረዋለክ እየተዋጋ ክምናምን ታከብረዋለክ አንዳንዴ ደግሞ ትንሽ አረፍትልና

ባለው ነገር ለምሳሌ ዳቦ ምናምን ነበር እዛኔ። ምን በለው አብዛኛው ጊዜ ዳቦ ታደርጋለህ። ዳቦ በጂኦሎጂ ስኳር ምናምን አድርገን ነበር የምታከብረው። የዛ እንደዛ ነበር የምናከብረው በረሃ ላይ ያለን ማለት ነው። ለምሳሌ ሁለት ሺ ስራ አራት የመስቀል በዓል በጦርነት ነበር ያከበር ነው። ዛሬ መስቀል ምናምን እያልክ ነው የምታከብረው

ጋር ባለ ጊዜ ተሰብስበክ ምናምን የሆነ ጭፈራ ምናምን አለ። የሚበላ ብዙም የለም ግን በቃ በደስታ ነው የምታከብረው። ይዛኔ ብዙም የቤተሰብን ናፍቆት አለ። ብዙ ነገር ችለክ ነው በደስታ የምታከብረው ይዛኔ ማለት ነው። ከሰላም ስምምነቱ በኋላ አቋርጦት ወደ ነበረ ትምህርቱ የተመለሰው ሸዊት ሰላም ከሁሉም በላይ ነው ብሏል። የዘንድሮውን የገና በዓል ከዚህ ቀደም ያደርግ እንደነበረው ከዩኒቨርሲቲ ጓደኞቹ ጋር እንደሚያከብረውም ተናግሯል። ሰላም ምን ያክል ትልቅ ነገር እንደሆነ አይተናል።

ሰላም ሆነ ሲባል እኔ አላመንኩም ነበር። ይዛ የሆነ ሰላም ሆነ ጦርነት የለም ስንባል በሀያ አራት በቃ እኔ አላመንኩም ነበር። በቃ የሆነ ትጠራጠራለህ ከውስጥ ጋር ከዛ አንድ ሳምንት፣ ሁለት ሳምንት፣ አንድ ወር የለሲት ደግሞ ከጦርነት ወጥተህ እንደዚህ ትምህርት ተምረህ ከቤተሰቦች ጋር ከጓደኞች ጋር መሳለፍ በጣም አሪፍ ነገር ነው። እኔም ቃላት የለኝም ከዚ ጦርነት ወጥቼ ወደ ይህን ሰላም በማየት የምገልጽበት ቃላት የለኝም። ዩኒቨርሲቲና በዓል አሪፍ ነው። ዛ ቀን የሚቀርብልክ ነገርም አሪፍ ነው። ከዩኒቨርሲቲ ማለት ነው ከዛ አንጻር ደግሞ

ከጓደኞቹም እየከረም ሚት ጋሉ ከነሱ ጋር ሆነን አሪፍ ነው የምታሳልፈው። ግቢ ላይ ታሳልፋለህ። ከተማ ወጣት ምናምን አሪፍ አድርገህ ነው ተቀበል።

በሰሜን ኢትዮጵያው ጦርነት ምክንያት ቀያቸው ለቀው ተሰደው በመቀለ የተፈናቃዮች ማዕከል የሚኖሩት ወይዘሮ ቱረስ ተካ ደግሞ ተከታዩን ብለዋል። በጸገድ የነበርንበት ጊዜ በዓሉን በጥሩ አድርገን እናከብር ነበር። በቤታችን በቀያችን፣ በግ ወይም ፍየል አርደን ተጨማሪ ዶሮ አርደን ጠላም ጠምቀን አምባሻ አዘጋጅተን

በድምቀት ደስ ብሎን እናከብር ነበር። አሁን ግን ችግር ውስጥ ነው ያለነው። ነው ከብዙ ጊዜ በኋላ ስንዴ ሰጥተናል። እሱን እንጀራ ጋግረን በዓሉን በዚህ መጠለያ ድንኳን እናከብራለን። አንድ ዶሮ የሚታረድ የለም። የመቃሌ ህዝብ ባለፉት በዓላት ልብሶች እያመጣ ካለው ምግብ እያካፈለን ከእኛ ጋር እያከበረ ነበር። አሁን ግን አብዛኛው ህዝብ

ለራሱም ተቸግሯል። በቀጣይ ዓመት በዓልን ወደ ቀያቸው ተመልሰው ለማክበር እንደሚናፍቁ ወይዘሮ ትውረስ ገልጸዋል። ቀጻል ትምኒት ሄዳ አደክ ምለስ ምኞቴ ወደ ቀዬ እንዲመለስ ነው። በቤት የሚኖርበትና እንደ በፊቱ ሰርቼ እንስሳት እንዲኖረኝ ነው የምመኘው። እዚህ እኮ የሚመጣው ውስን እርዳታ ነው። እርስ በርስ እያጣላን ነው የሚውለው። መንግስት በስምምነቱ መሰረት ወደ ቀያችን እንዲመልሰን ነው የምንጠይቀው።

በአክሱም ከተማ ነዋሪ የሆኑት አቶ ፀሐይ አስገዶም በበኩላቸው በከተማዋ ያለው የበዓል ድባብ እንዲህ ይገልጹታል።

ዓመተ ምሕረት የልደት በዓል አክሱም ከተማ በተለየ መንገድ እያከበረች ትገኛለች። ምክንያቱም እኛ ሶስት አመት ሙሉ በጦርነቱ የቆየን ስለሆነ በጦርነቱ ምክንያት ተጎርቶ የነበረው ሕዝባችን እና አሁን ትንሽ የሰላሙን ሁኔታ በመጠቀም በሰማላ መንገድ እንኳን እየተካሄደ ባንልም በተገኘው ሰላም ግን አንጻራዊ ከነበረው ዛሬ ሶስት አመት ከነበረው ሁኔታ በመማነጻ

ከተማችን የልደትን በዓል ለማክበር በጥሩ ሁኔታ ትገኛለች። የከተማችን የስራ እንቅስቃሴ በወሳኝ መልኩ እንኳን ባይሆንም ጥሩ እንቅስቃሴ ላይ ያለች፣ ማህበረሰቡ የመተጋገዝ ባህሉ አሁንም ሊጠናከር ይገባል ብለዋል። አቶ ጸሐይም ያለውን ድርቅርቅ ምክንያት በማድረግ ህዝባችን በችግር ላይ ያለ ስለሆነ የተሟላ ደስታ ይኖረዋል ብለናና እንትን አንልም

ምክንያቱም ህዝባችን በተለያየ በረሃብ እየተቸገረ ነው። ከተቸገሩ ወገኖቻችን ጋር ለማክበር እያደረግን ነው። ቤቴልሄም ክንደያ ደግሞ በመቀለ ከተማ በጭማቂ ቤት ንግድ ላይ የተሰማራች ወጣት ነች። የሰላም ስምምነቱ በንግድ እንቅስቃሴው ላይ ውስን ለውጥ አምጥተዋል ብላለች። በጦርነቱ ጊዜ ያሳለፈቻቸውን በዓላትም እንዲህ ታስታውሳለች። በጦርነት ጊዜ በጣም ከባድ ነበር። በዓል ለማክበር ፍራቻም ነበር። ድሮንም ያው የነበረ ሁኔታም በጣም ከባድ ነበር ረሃብ

ብዙ ነገርም ስለነበር አናከብርም ማለት ይቻላል። አሁን ይሻላል። ያው አንዳንድ ነገሮች እንደ ድሮም ከጦርነቱ በፊት እንደነበረበት አይነት ሁኔታ እንኳን ባይሆን ግን ወደ ተሻለ ስራ ላይ እንውላለን። ስራ እንሰራለን። አትሊስት ሰው ይወጣል፣ ይገበያያል፣ ምናምን። በዛ በዛ ሰበብ ስራ ሰርተን እንገባለን። ቤታችንም ከፋሚሊ ጋር ብዙ ነገር እንኳን ባይገኝ አትሊስት ሰላም ሆኖ

በሰላም በደስታ እናከብረዋለን። ዘንድሮ በዓሉ ሰላም ሰፍኖ የሚከበር በመሆኑ በተስፋ የሚከበር ነው ያለችው ቤተልሔም፣ በክልሉ ያለው የደርቅ ሁኔታ ግን ድባቡ እንዳደበዘዘው ታስረዳለች። እንደ ድሮ ብዙ ነገር መግዛት እንኳን ባንችል የሚታረድ ነገር ምናምን መግዛት እንችላለን። ግን እንደ ድሮ ጌጣጌጡም የሆነ ዲኮር አደርጋለሁ ብዙ ነገር አደርጋለሁ ማለት ግን በዚህ ያለንበት ሁኔታ የሚቻልም አይደለም። ብዙም እንደዚ አይነት ነገር የለም። የበዓል ዋዜማ ላይ ነው እንጂ ስራ ቦታ የምንውለው የበአል ውለት ከፋሚ

ከፋሚሊ ጋር ከልጆች ጋር ተሰባስበን ነው የምናከብረው። መልካም ምኞቴ ከዚህ ያለንበት ረሃብ ከጦርነቱ በኋላ የተፈጠሩ አንዳንድ ነገሮች እንደ በፊት ተመልሰው ሰው ተፈቅሮ ፈናቅሎ ያለ ህዝብም ወደየቦታው ተመልሶ የተራበውን ጠግቦ ለማየት ያብቃን። የሚቀጥለው አመት የበዓል መንፈስ ኖሮን እንድናከብረው እንዲኖረን ነው የሚፈልገው ለሁሉም

የክርስትና እምነት ተከታይ መልካም የልደት በዓል ማለት ይፈልጋል። የመቀሌ ዩኒቨርሲቲ ተማሪና የቀድሞ ተዋጊ ሸዊት ገብረ ትንሳኤም መሪዎች ካሁን በኋላ ልዩነታቸው በውይይት ብቻ እንዲፈቱ ተማጽነዋል። ጦርነት መጥፎ ነገር ነው።

ከጓደኞችህ ከወንድምህ ብዙ ነገር ያጣ ነው። በዚህ ሶስት አመት ውስጥ ጦርነት በድጋሚ እንዳይከሰት ላለሁ እስፔሻሊ በትግራይ ምድር በየሰላሳ አመቱ ምናምን የሚከሰተው ጦርነትና እዚ ይሄ ሁሌ የሚከሰተው በፖለቲካ ችግር ነው። ከዚ እርስ በርስ ነው የምንጋጨው ከአማራ ህዝብ ጋር ከምናምን ነውና፣ ከነዚህ ጋር ተከባብረን የሚመሩትም ተከባብረን ለእኛ ለልጆቻችን ንጹህ የሆነች ሀገር ጦርነት የለባት

የሆነ ችግር ካለ በውይይት እንዲፈታ በባይነኝ የነበረው ጓደኝነታችን፣ ወዳጅነታችን አጠናክረን በሰላም በሚፈታው ችጎ ከፕሪቶሪያው የሰላም ስምምነት በኋላ የገና በዓል በትግራይ ክልል ሲከበር የዘንድሮ ለሁለተኛ ጊዜ ነው። ለአሜሪካ ድምፅ ሙልጌታ ጽባሃ መቀለም

ለዛሬ የያዝናቸው የበዓል ዘገባዎቻችን እነዚህ ነበሩ። በዓሉን አከባበር አስመልክቶ የሚዘጋጁ ዝግጅቶቻችን ግን ቅዳሜና እሁድም ይቀጥላሉ። በዓሉን እሁድ ለምታከብሩ መላው የክርስትና እምነት ተከታዮች መልካም በዓል እንዲሆንላችሁ ከአሜሪካ ድምፅ እንመኛለን። አሁን ወደ ሌሎች ዘገባዎቻችን እንለፍ። ሐሙስ እለት ፈንጂዎችን የጫነ

ሰው አልባ የሁቲ ጀልባ ዓለም አቀፍ ውሃዎችን የሚያቋርጡ መርከቦች ላይ ጥቃት ለማድረስ ሲሞክር ቀይ ባህር ላይ መፈንዳቱ ተዘግቧል። የአሜሪካ ድምፅ ዘጋቢ ካርላ ባብ ዩናይትድ ስቴትስ እና ሌሎች ሀገራት ለእነዚህ ጥቃቶች እየሰጡት ስላሉት ምላሽ አጠናክራ ያደረሰችን ዘገባ ተከታዩ ነው። የሁቲ ታጣቂዎች በቀይ ባህር ላይ የሚጓዙ የንግድና ወታደራዊ መርከቦች ላይ

ተከታታይ ጥቃት ማድረሳቸውን ተከትሎ ዩናይትድ ስቴትስ እና ሌሎች ከ20 በላይ ሀገራት በዓለም አቀፍ ውሃዎች ላይ የሚጓዙ መርከቦችን ደህንነት ለመጠበቅ በሚደረግ ዘመቻ ላይ እየተሳተፉ ነው። ጆን ከርቢ የብሔራዊ ደህንነት ስልታዊ ግንኙነት አስተባባሪ ናቸው።

እነዚህ የአሜሪካና የጥምረቱ መርከቦች እንዲሁም አውሮፕላኖች አስደናቂ የአየርና የሚሳይል መከላከል አቅም አላቸው። ለጠንካራ የደህንነት የመረጃና ወታደራዊ ምልከታ ማስተዋጽ ያደርጋሉ። ይህ እንግዲህ የማጥቃትና የመከላከል ኃይላቸውን ሳይጨምር ማለት ነው። የዩናይትድ ስቴትስ ባለስልጣናት እንደሚሉት በርካታ የአሜሪካ እንግሊዝና ፈረንሳይ የጦር መርከቦች በፍጥነት ተለዋዋጭ በሆኑ የውሃ መተላለፊያዎች ላይ ለሚጓዙ የንግድ መርከቦች ጥበቃ እያደረጉ ነው።

ግሪክና ዴንማርክም ጥበቃውን ለማጠናከር ተጨማሪ የጦር መርከቦችን በቅርቡ እንደሚልኩ ይጠበቃል። የአሜሪካ መከላከያ ሚኒስቴር ወይም ፔንታገን ፕሬስ ጸሐፊ ሜጀር ጄኔራል ፓት ራይደር በውሃ መተላለፊያዎች ላይ ስላለው ትልቅ አደጋ ያስረዳሉ።

እነዚህ ህገወጥና አደገኛ ጥቃቶች ናቸው። እንደ አውሮፓውያኑ አቆጣጠር ከህዳር 18 ጀምሮ እስካሁን በደቡባዊ ቀይ ባህርና በኤደን ባህረ ስላጼ ላይ በሚጓዙ የንግድ መርከቦች ላይ 25 ጥቃቶች ተሰንዝረዋል። ዩናይትድ ስቴትስና ሌሎች በደርዘን የሚቆጠሩ ሀገራት ሁቲዎች የሚያደርሱትን ጥቃት ካላቆሙ ሁቲዎችን ኢላማ ያደረገ ወታደራዊ እርምጃ እንደሚወስዱ አስጠንቅቀዋል። ጆን ከርቢ

ዩናይትድ ስቴትስ ከማንኛውም ሀገር ወይንም መካከለኛው ምስራቅ ውስጥ ከሚገኝ ቡድን ጋር ግጭት ውስጥ መግባት አትፈልግም። በእስራኤልና በሐማስ መካከል የሚካሄደው ጦርነትም ወደ ቀጠናው ሲስፋፋ ማየት አትፈልግም። ነገር ግን ራሳችንን፣ ጥቅሞቻችንን፣ አጋሮቻችንን ወይንም ነፃ የዓለም አቀፍ ንግድ ፍሰትን ከመጠበቅ ተግባር አናፈገፍግም።

ጥቃቶቹ ግን ሊቀጥሉ ይችላሉ። የየመኑ ሁቲ ቡድን መሪ ታጣቂዎቹን ዒላማ የሚያደርግ ማንኛውም የአሜሪካ መርከብ የሁቲ ቀጣዩ ዒላማ ሊሆን እንደሚችልም በዚህ ሳምንት አስጠንቅቀዋል። በካርላ ባብ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

ከአሜሪካ ድምፅ ዝግጅቶቻችን እንደቀጠሉ ናቸው። ዩናይትድ ስቴትስ ውስጥ የተሰራ አንድ አዲስ ጥናት አርባ በመቶ የሚሆኑ ስራ ቀጣሪዎች እድሜያቸው በሀያዎቹ የሚገኙ ወጣቶችን ለመቅጠር እንደማይሹ ጠቆመ።

በቅርቡ ይፋ የተደረገው ይህ ጥናት አብዛኞቹ ቀጣሪዎች እድሜያቸው በአስራዎቹ ማብቂያና በሀያዎቹ ውስጥ የሚገኙ በምህጻረ ቃሉ ጂንዚ የሚባሉትን አዲስ ተመራቂ ወጣቶችን ለመቅጠር ፈቃደኛ እንዳልሆኑን ያመለከተው ጥናቱ ስምንት መቶ የሚሆኑ የድርጅት ስራ አስኪያጆችና ዋና ስራ አስፈጻሚዎች ላይ የተደረገ ሲሆን ከአስር ቀጣሪዎች መካከል አራቱ የቅርብ ጊዜ ተመራቂዎች ኃላፊነት የማይሰማቸውና ብቁ አይደሉም ብለው እንደሚያምኑ ስለዚህም

እንደማይቀጥሯቸው ተገልጿል። ዘገባው የዶራ ሜካወር ነው። ኤደን ገረመው ታቀርበዋለች። በቅርቡ ከ800 በላይ ስራ አስኪያጆችና ዳይሬክተሮች ላይ ዩናይትድ ስቴትስ በተደረገ አንድ ጥናት ቀጣሪዎች በተለምደው

ጄንዚ በመባል የሚታወቁትንና በጎርጎሮሳውያኑ 1990ዎቹ ማብቂያ ላይ እና በ2000 ዓ ም መጀመሪያ ላይ የተወለዱ ልጆችን ለመቅጠር ፈቃደኛ አለመሆናቸውን አስታውቋል። በታህሳስ 2023 ይፋ የሆነው ይህ ጥናት 800 የዩናይትድ ስቴትስ ዳይሬክተሮች እና ዋና ስራ አስፈጻሚዎች ላይ የተካሄደ ሲሆን ጥናቱ ከ10 ስራ አስኪያጆች መካከል

አራቱ በዚህ የእድሜ ክልል ውስጥ ያሉ ወጣቶችን ከቅጥር እንደሚያገላቸው አመላክቷል። ከአምስት ቀጣሪዎች መካከል አንዱ ደግሞ የስራ ቃለ መጠይቃቸው ቀን እነዚሁ ወጣቶች ኮላጅ ጋር ነው የመጡት ብለዋል። ሀያ አንድ በመቶ የሚሆኑት ቀጣሪዎች ወጣቶቹ በርቀት በሚኖራቸው የቃለ መጠየቅ ወቅት ካሜራቸውን ከፍተው ማንነታቸውና ያሉበት ሁኔታ እንዲታይ አለመፍቀዳቸውንም ተናግረዋል። ቀጣሪዎቹ በተጨማሪም በአካል የመጡት ወጣቶች

በቀጥታ የሰው አይን እያዩ ለማውራት የማይደፍሩ፣ አለባበሳቸውም ሆነ ንግግራቸው ስርዓት አልባ ሆኖ እንዳገኙት አስታውቀዋል። የዚህ ጥናት ውጤት እንዳላስገረማቸው የተናገሩት ደግሞ በዋሽንግተን ዲሲ አካባቢ የቅርብ ጊዜ ተመራቂዎችን በአካውንቲንግና ቴክኖሎጂ ስራ እንዲያገኙ የሚያሰለጥኑት ማይክል ኮነር ናቸው።

ያው ዋናው ነገር ቁም ነገረኝነት የጎደለ ይመስላል። ዝም ብለው በፈሰሰበት የሚነጉዱት ወይንስ ስራውን ይፈልጉታል? ኮነር በቨርቹዋል ወይም በርቀት በኮምፒውተሮች በሚደረጉ ቃለ መጠየቆች ወቅት ካሜራ ለማብራት ፈቃደኛ ያልሆነ አመልካች ገጥማቸው አያውቅም። ነገር ግን ተጠያቂዎቹ ለፕሮፌሽናል ስራ ተስማሚ ባልሆኑ እንደ ገበያ ማዕከል ባሉ ስፍራዎች እየተጓዙ ቃለ መጠየቁ እንዲደረግ መጋበዛቸው ግን ያጋጠማቸው ነገር ነው። ልክ እንደ ኮነር ሁሉ በኒውዮርክ ኢታካ ኮሌጅ የሰልታዊ ተግባቡት መምህርት የሆኑት ፕሮፌሰር

ዳያን ጋይስኪ እስኪ የኮቪድ-19 ወረርሽኝ የቅርብ ጊዜ የዩኒቨርሲቲ ተመራቂዎችን እድገትና ብስለት ላይ ተጽዕኖ ያሳድራል ይላሉ። አስራ ሁለተኛ ክፍል ሲጨርሱ ሁሉም ነገር ተተራምሶ ነበር። መደበኛ የሆነ የመረቃ ስነ ስርዓት፣ የወጣቶች የመሰነባበቻ ድግስ ወይም ፕሮም እና እነዚህን የመሳሰሉ ነገሮች አልነበሯቸውም።

ፕሮፌሰር ዳያን አክለውም የዚህ ውጤት ተማሪዎቹ የስራውን አለም ሲቀላቀሉ በራስ መተማመናቸው እንዲወርድ አድርጓል ይላሉ። ዩኒቨርሲቲ መግባት የሚያጎናጽፏቸው ከመማሪያ ክፍሎች ውጭ ላሉ ተሞክሮች ዝግጁ መሆንን፣ በማህበረሰብ ውስጥ ያሉ መርሃ ግብሮች ላይ ተሳትፎ ማድረግን፣ ለስራ ልምድ መውጣትን የመሳሰሉ ነገሮች በሙሉ አልነበሯቸውም። በጥናቱ ላይ የተሳተፉት 38 በመቶ የሚሆኑት ቀጣሪዎች የቅርብ ጊዜ ተመራቂዎችን ከመቅጠር ይልቅ ተለቅ ያሉትን ለመቅጠር እንደሚመርጧል

አስታውቀዋል። ይህም ብቻ ሳይሆን ተለቅ ላሉት ሰራተኞች ጥቅማ ጥቅሞችንና ከርቀት ሆኖ የመስራት ሁኔታ ለማመቻቸት ፈቃደኛ ናቸው። ግማሽ በግማሽ የሚሆኑት ቀጣሪዎች ደግሞ የቅርብ ጊዜ ተመራቂ የሆኑት እድሜያቸው እስከ 25ና 27 የሚደርሱ ወጣቶችን ቢያንስ አንድ ጊዜ ከስራ ማባረራቸውን ተናግረዋል። 63 በመቶ የሚሆኑት ቀጣሪዎችም የቅርብ ጊዜ ተመራቂዎች የስራ ጫናን የመቀበል አቅም የላቸውም ያሉ ሲሆን፣ ሌሎች 61 ከመቶ የሚሆኑት ደግሞ አብዛኞቹ ለስራ አርፍደው ይመጣሉ

ይችላሉ ብለዋል። በተጨማሪም 59 በመቶ የሚሆኑት ቀጣሪዎች እነዚህ ወጣቶች የታዘዙትን ስራዎች በጊዜ እንደማያስረክቡ የተናገሩ ሲሆን በተመሳሳይ 53 ከመቶ የሚሆኑት ቀጣሪዎችም እነዚህ ወጣቶች ለስብሰባ ሳይቀር አርፍዶ ይመጣሉ ይላሉ። ኮነር ታዲያ ይሄ ሁኔታ የቅርብ ጊዜ ተመራቂዎች ላይ ተባብሶ ታየ እንጂ ጉዳዩ ቀደም ብሎ የጀመረ ነው ይላሉ።

ቢሮ የሚገቡ ቢሆን ኑሮ የስራ ጫናውን የሚቋቋሙበት የተሻለ እድል ነበራቸው። እነዚህ ልጆች በስራው ዓለም ውስጥ እንዴት ማደግ እንደሚቻል አሰልጣኝ ያሻቸዋል። በአንጻሩ ፕሮፌሰር ዳያን በኮሌጅ ተማሪዎች ዘንድ የአይምሮ ጤና እክል አይሎ መጨመሩን የተናገሩ ሲሆን በዚህም የተነሳ የኮሌጅ መምህራን በተማሪዎች ክፍል የመግባት ሁኔታ ላይ ያላቸውን ቁጥጥር ማለዘባቸውን፣ እንዲሁም ደግሞ የቤት ስራ የሚያስረክቡበት ጊዜ ላይም ነጻነት መስጠታቸውን ይናገራሉ። አሁን ላይ ቀጣሪዎች እያነሱት ያለውና የተቀየ

የቀየረው ነገር ያለው የጭንቀት መጠንና የአይምሮ ጤና ተግዳሮቶች ናቸው። ከሆነ ታዲያ እነዚህ ወጣቶች ሁኔታዎች ቀለል እንዲልላቸው እየተመቻችን ይላሉ።

ለአንዳንድ ቀጣሪዎች ነገሮችን ቀለል አድርገው ለመቀበል በመሞከር ላይ ናቸው። በዚያ በኩል ትልቅ ልዩነት አይቻለሁ። የአእምሮ አቅመ ቢስነት ወይንም ነገሮችን መቀበል አለመቻል ተቀብሎ ራስን መንከባከብን እውቅና መስጠት እንደማለት ነው። ምክንያቱም እነዚህ ልጆች እንዲያድጉ የተነገራቸው ይህንኑ ነው። የስራ ቅጥር አሰልጣኙ ኮነር፣ ጄንዚ ተብሎ የሚታወቀው የእድሜ ቡድን ላይ ያሉት የቅርብ ጊዜ ተመራቂ ወጣቶች ምንም እንኳን ለፕሮፌሽናል ስራ ቁርጠኝነት ያለማሳየት ሁኔታቸው ከወረርሽኙ በኋላ ቢያየልም እነዚህ ሁኔታዎች ግን

ቀድሞም ቢሆን እየተለመዱ የነበሩ ነገር ናቸው ይላሉ። ውድቀት የሚያጋጥም ይመስላል። አንዳንዶቹ የቅርብ ጊዜ ምሩቃን በጣም እንክብካቤ የበዛባቸው ናቸው። እንደምታውቁት ዓለም ደግሞ በአብዛኛው ይቅርታ አታውቅም። ስለዚህ ሰዎች በጊዜ ይህን ነገር ከተረዱት ለወደፊት የስራ ዘመናቸው መልካም የሚሆን ይመስለኛል። ኮነር አክለውም ወጣቶች ከስራ እድገት ይልቅ የሚያሳስባቸው በስራና በህይወታቸው መካከል ያለው ሰዓት ነው ይላሉ።

ይህንን ትውልድ በዋናነት የሚያሳስበው ነገር በትርፍ ጊዜ የሚደረግ ልምምድና በዚያው ዙሪያ እንደ አስፈላጊነቱ የሚለዋወጥ ሁኔታ ምቾት ነው። የወደፊት ሁኔታዎችን በተመለከተ በገንዘብም ሆነ በስራ ለማደግ ያላቸው ፍላጎት ዝቅተኛ ነው። በቃ ሁሌም የዛሬን ለመኖር የሚፈልጉ ነው የሚመስለው። በዚህ ጥናት ላይ ከተሳተፉ ስምንት መቶ የሚሆኑ ስራ አስኪያጆችና ዋና ስራ አስፈጻሚዎች ውስጥ ግማሽ ያህሉ ጄንዚ በሚባለው የእድሜ ክልል ውስጥ ያሉ ተቀጣሪዎች ለስራው ያልተመጣጠነ ክፍያ ጠይቀዋል ያሉ ፕሮፌሰር ዳያን ግን ይህ የሚያሳየው

ወጣቶቹ ከቀደመው ትውልድ በተሻለ ገንዘብ ላይ ያላቸው እውቀት መዳበሩን ነው ይላሉ ፕሮፌሰር ዳያን አያይዘውም እነዚህ ወጣቶች ገና በዩኒቨርሲቲዎችና ኮሌጆች ውስጥ ሳሉ ኮርፖሬሽኖች እጅግ ብዙ ስራን በትንሽ ወጪ እንደሚያሰሩ መስማታቸውንና ማወቃቸውን ይገልጻሉ እነዚህ ወጣቶችም ህልም የሚያደርጉት የተቀጣሪዎቹን ደመወዝ ሳይሆን የቢሊዮነር ቀጣሪዎቹን ገቢ መሆኑንም አክለው ተናግረዋል ለዶራ ማካወር ዘገባ አይደን ጋረመው

የምሽቱ ዝግጅቶቻችን በዚሁ ተጠናቀቁ። ሰላም ደናደሩ።